ከኢኮኖሚው ዓለም በስተመጨረሻ የሕንዱ ካራቱሪ የእርሻ ኩባንያ እጅ ሰጠ። በዓመት አንድ ሚሊዮን ቶን በቆሎ፣ ሩዝ፣ የፓልም ተክልና ሌሎች የግብርና ውጤቶችን ሊያመርት ያቀደው ኩባንያ ወደ ኢትዮጵያ ሲገባ ከሚያስገኘው የውጭ ምንዛሪ ባሻገር ለአካባቢው ነዋሪዎች የስራ ዕድል ይፈጥራል ተብሎ ተስፋ ተጥሎበት እንደነበር የግብርና ኢንቨስትመንትና መሬት አስተዳደር ኤጀንሲን ያኔ በኃላፊነት ይመሩ የነበሩት አቶ አበራ ሙላት ለዶቸቨለ እንዲህ ተናግረው ነበር። አንድ መቶ 133 ሚሊዮን ካፒታል አስመዝግበው ነው ወደ ስራ የገባው። ከኢትዮጵያ ንግድ ባንክም ወደ 62 ሚሊዮን ብድር ወስዶ እንቅስቃሴ አድርገዋል። ከሌሎች ባንኮችም ተጨምሮ ወደ 170 ሚሊዮን ነው ብድር የወሰደው እና እንደ መንግስት ሀሳብ የተደረገው በኢንቨስትመንት ምክንያት ሊገኝ የሚችለው የውጭ ምንዛሪ የሀገር ውስጥ ኢንዱስትሪዎች ግብአት አቅርቦት፣ እንደዚሁም ታሳቢ የተደረገው የስራ እድል ፈጠራ እነዚ እነዚህ ግምት ውስጥ ገብቶ ነው ድጋፎች ሲደረጉ ነበሩት። የኩባንያው መስራችና ባለቤትም እጆቹን ዘርግቶ ከተቀበላቸው የኢትዮጵያ መንግስት ጋር ከመቃቃራቸው በፊት ስራቸውን የመሬት ቅርምት ብለው ለተቹባቸው ምላሽ ነበራቸው። ራም ካራቱሪ በኢትዮጵያ የእርሻ ስራቸውን በጀመሩ ሰሞን ለውጭ መገናኛ ብዙሀን በሰጡት ቃለመጠይቅ እርሳቸውና ኩባንያቸው ለአፍሪቃ ያደረጉት ያደረጉትን ሌላ ማንም አላደረገውም ሲሉ ተከራክረዋል። ካራቱሪ እያደረገ ያለው አፍሪቃ የምትፈልገውንና የሚገባትን ነው። እኛ እያደረግን ያለነው ሌላ ማንም ያላደረገውን ነው። የአረንጓዴው አብዮት አፍሪቃን ያለፋት ከ20 ዓመት በፊት ነው። በዚህ ሀገር በግለሰቦች ዘንድ ከ1000 በላይ ትራክተሮች የሉ። ከ80 ሚሊዮን በላይ ህዝብ ላላትና ከ120 ሚሊዮን ሄክታር በላይ ለምትሰፋ ሀገር ይህ አሳዛኝ ሁኔታ ነው። ኃላፊው እንዳሉት ግን ቃላቸው አልሰመረም፣ እቅዳቸው አልተሳካም። ባለፈው ሳምንት የካራቱሪ ግሎባል ማኔጂንግ ዳይሬክተር ራም ካራቱሪ በጻፉት ደብዳቤ ደክሞናል ተሸንፈናልም ብለዋል። ኃላፊው በቢዝነስ ዘገባዎቹ ለሚታወቀው የብሎምበርግ ድረገጽ ባጋሩት ደብዳቤ ኩባንያው የእርሻ መሳሪያዎቹን መልሶ ወደ አገሩ ለመጫን እንዲፈቀድለት ያለምንም ቅድመ ሁኔታና ህጋዊ ባልሆነ መንገድ መዋዕለ ንዋያችንንና የንግድ ፈቃዳችንን ሰርዟል ያለውን የኢትዮጵያ መንግስት ጠይቋል። በሁለት ምዕራፎች እስከ 300 ሺህ ሄክታር መሬት የማልማት እቅድ የነበረው ኩባንያ የስራ ፈቃድ በኢትዮጵያ መንግስት ከተሰረዘ ግን ሁለት ዓመት አልፎታል። የኢትዮጵያ መንግስት ፈቃዱን ሲሰርዝ ካራቱሪ ከተሰጠው 100 ሺህ ሄክታር መሬት ያለማው 1340 ሄክታር ብቻ ነበር። ከእርሻ ኢንቨስትመንት አንጻር በተለይም በሰፋፊ እርሻ ከምንለው አንጻር መቶ ሺህ ሄክታር ነው የወሰደው። የመሬትም በዝቅተኛ ዋጋ ነው ሊዝ የቀረበለት። በርካታ የእርሻ ማሽነሪዎች ከቀረጥ ነጻ እንዲገቡ ተደርጎ ይሄ ሁሉ ሀገር ውስጥ ገብቶ እንቅስቃሴ የተደረገበት ሁኔታ ነው ያለው። ባንክ ብድርም የሚያገኝበት ሁኔታ ተመቻችቶ ከመንግስት ባንክም ከግል ባንክም ብድር ተበድሮ እንቅስቃሴ ያደረገበት ሁኔታ ነው ያለው እና ከቀረጥ ነጻ የገቡ የእርሻ ማሽነሪዎች የማከራየት ፈቃድ ለሌላ ለማንም አልተሰጠም። የእርሻ ማሽነሪ የማከራየት ስራ የሀገር ውስጥ ባለሀብቶች ብቻ ነው የተፈቀደውና ያለውን የፋይናንስ ችግርም ከመፍታት አንፃርም ውይ ተደርጎ እንዲያክራይ ጭምር የተፈቀደበት ሁኔታ ነው ያለው። እነዚህን እድሎች ሁሉ ተጠቅሞ ውጤታማ ሊሆን አልቻለም። ነው ካራቱሪ የጋምቤላ እርሻውን ጥሎ ሲወጣ ሊያለማ የወሰደው መሬት እንደ ድሮ አይደለም። የአካባቢው ነዋሪዎች ተፈናቅለዋል። ደን ተመንጥሯል። ብዝሃ ህይወት እንዳይመለሰ ሆኖ ተቃውሷል። የዱር እንስሳት የመኖሪያ ቀያቸውን ተነጥቀዋል፣ ተሰደዋልም። የኢትዮጵያ መንግስት የእድገትና የለውጥ ሁለተኛ እቅድ እንደሚጠቁመው ክልሎችና የፌዴራል መንግስቱ 2.3 ሚሊዮን ሄክታር መሬት ለባለወረቶች ቢሰጡም የለማው ግን 840 ሺህ ሄክታር መሬት ብቻ ነው። የውጪዎቹን ቀልብ በሳበው የጋምቤላ ክልል ሰፋፊ መሬት ለእርሻ የወሰዱት ባለወረቶች ስራቸው እጅጉን ዘገምተኛ ነው። በሉድቪግ ማክሲሚላን ዩኒቨርሲቲ ኦፍ ሙኒክ ተመራማሪ የሆኑት ወይዘሮ አዜ ቦርቆ የሰሩት ጥናት እንደሚጠቁመው በጋምቤላ ክልል የእርሻ ስራ ላይ ለመሰማራት ፍቃድ ከወሰዱ ኩባንያዎች 93 ከመቶ በላይ ያቀዱትን አልጀመሩም። እንግዲህ በጋምቤላ ሪጅን ከተረከቡት ወደ አምስት ነጥብ ሰባት ፐርሰንቱ ከተሰጣቸው መሬት በመጠኑ የሚሆን በግማሽ በሰብል ሸፍነውታል ወደ ነጥብ አምስት ገደማ እንግዲህ ከአንድ ፐርሰንት የሚያንሳል ሙሉ በሙሉ የተሰጣቸው መሬት በሰብል ሸፍነዋል የተቀሩት ግን ወደ ዘጠና ሶስት ነጥብ ሰባ አምስት ፐርሰንቱ ገደማው ከመንግስት ፈቃድ አግኝተዋል ግን ወደ እርሻ አልተሰማሩም ደኑን መንጥረዋል ሳሮቹን ጠራርገዋል ግን ወደ እርሻው አልገቡም ይሄ ትልቅ ችግር ነው ወይዘሮ አዜብ ወርቁ ሰፋፊ የእርሻ ስራ በጋምቤላ ክልል ማህበራዊ ኢኮኖሚያዊና የተፈጥሮ ሀብት ጫና ያጠኑ ባለሙያ ናቸው። ባለሙያዋ የሰፋፊ እርሻ ስራው በውስብስብ ችግሮች የተተበተበ እንደሆነ ይናገራሉ። ከኔ ጥናት እንደተረዳሁት መንግስት፣ ዋናው አላማው ፎሪን ዳይሬክት ኢንቨስትመንት ማስፋፋት ነው። ከዛም በተጨማሪ ደግሞ የስራ ፈጠራን ለወጣቱ መፍጠር ነው። ሲቀጥል ደግሞ ቴክኖሎጂን ማስፋፋትና ህብረተሰቡ ከእርሻ ቴክኖሎጂዎች ጋር እንዲግባባ ወይም እንዲያውቅ ማድረግ ነው። እውነት ነው፣ እነዚህ ነገሮች ከሞላ ጎደል ተሳክተዋል። ስራ ፈጠራው ከተለያዩ ቦታዎች መጥተው ቢሆን ወጣቶች እየሰሩ መልክቻለሁኝ ግን ምንድን ነው እነዛ ኢንቨስተሮች ግን በትክክለኛው ሀንድረድ ፐርሰንት መሬታቸውን አላለሙም። ስላላለሙ ምንድን ነው የተፈጠረው? የተሰጣቸውን መሬት ዛፉንም ይመነጥራሉ። ኢንቨስትመንቱ የተሳካለት ኦፍኮርስ ፎሬን ዳይሬክት ኢንቨስትመንትን ኤክስፓንድ አድርግ ያለው በሚለው መርህ ደረጃ ኦኬ ተሳክቷል። ነገር ግን ሶሳይቲውን ያሳተፈ ስላልሆነ ያ ለመንግስት ትልቅ ውድቀት ነው ብዬ ነው ማስ ከዛ በተጨማሪ ደግሞ መንግስት በአብዛኛውን የሰጠውን መሬት ፎሎ አፕ አያደርግም። ብዙ ጊዜ ኮኦርዲኔሽን የለም፣ በሪጂናል ገቨርንመንትና በፌዴራል ገቨርንመንት ይሄ ችግር ምንን ያመጣል? አንድ መሬት ለሁለት ኢንቨስተሮች ሊሰጥ ይችላል። በዛ ጊዜ ትልቅ ኮንፍሊክት ይፈጠራል በኢንቨስተሮቹ መካከል ኢንቨስተር ና ከገቨርንመንት መካከል። ይሄ አንደኛው ውድቀት ነው ብዬ አስባለሁ። ወይዘሮ አዜብም በአካባቢው ነዋሪዎች ዘንድ ቅሬታ መኖሩን ታዝበዋል። ተመራማሪዋ የአካባቢው ነዋሪዎች ና የባለወረቶቹ ግንኙነትም ጤናማ አይደለም ይላሉ። ህብረተሰቡን እንዳናገርኳቸው ከሆነ በአብዛኛው ከኢንቨስትመንቱ ጥቅም አላገኙም። እኔም ራሴ እዛ በተመለከትኩበት ሁኔታ እዛ ካምፓኒ ውስጥ የሚሰሩት ወጣቶች በአብዛኛው ከሌላ አካባቢ የመጡ ናቸው። ስለዚህ ህብረተሰቦቹ ኢንቨስትመንት አካባቢያቸው ሲገነባ ያገኛሉ የተባለውን ለምሳሌ ኢንፍራስትራክቸር ዲቨሎፕመንት ሊሆን ይችላል ትምህርት ቤት ለምሳሌ መንገድ፣ እነዛ እነዛ ነገራቶች አልተገነባላቸውም ወይም ደግሞ አልተደረገላቸውም። በዛ ትልቅ ሀዘን አላቸው። ከዛ በተጨማሪ ደግሞ ምን አይቻለሁኝ እኔ ራሴ ትልልቅ እርሻዎች ባሉበት አካባቢ አንዳንድ ህጻናት በምግብ እጦት ሆዳቸው ተነፍቶ ኳሻኮር የምንለው ማለት ነው ተጋልጠው ተመልክቻለሁ። ይሄ በጣም አሳዛኝ ነው። ምክንያቱም ያላቸውን መሬት ከሌላ አካባቢ የመጣ የውጭ ዜጋ እንዲህ ተጠቅመው ትርፋማ ሲሆን እነዚህ ህጻናት ነገ ከነጎዲያ ምንድን ነው በአይምሯቸው የሚፈጠረው? በአብዛኛው ሶሳይቲው ለምግብ እጥረት ተጋልጧል። ከዛም በተጨማሪ ደግሞ የስራ እድል አላገኙም። ምንም እንኳን ምክንያቱ ግልጽ ባይሆንም ከዛ በተጨማሪ ደግሞ እንዳልኩት ግጭት አለ። ሁሌ ሶሳይቲው ከኢንቨስተሮቹ ጋር ባወራኋቸውም ይህንን ነው የገለጹልኝ። እኛ ተጎጂዎች ነን እኛ ይሄ የአባቶቻችን መሬት ነው፣ ማስነካት አንፈልግም። የእኛም ፈቃድ አልተጠየቅንም። ይሄ ደግሞ ትልቅ ትልቅ ትልቅ የአንድን ሰው መብት መንካት ነው ወይም የአንድን አካባቢ ነዋሪዎችን መብት እንደ መንካት ነው ነው ያሉኝ። እስከ ሁለት ሺህ አስራ ሁለት ዓመተ ምህረት የኢትዮጵያ መንግስት ሊመራበት የታቀደው የእድገትና የለውጥ ሁለተኛ እቅድ እንደሚለው በባለውረቶች በሰፋፊ መሬት ላይ የሚከናወነው የእርሻ ሥራ ውጤታማ አልነበረም። ሰነዱ የመሬት አስተዳደር ስርዓቱ የባለሀብቶች ምልመላ፣ ድጋፍና ቁጥጥር ሊጠናከሩ እንደሚገባ ይጠቁማል። ወይዘሮ አዜብ በሰፋፊ መሬቶች ላይ በእርሻ ስራ የተሰማሩት የውጭ ባለውረቶች ቀዳሚ ትኩረት የሀገሪቱን የምግብ ዋስትና ማረጋገጥ በሆነ ነበር የሚል አቋም አላቸው። የሚመረተው ምርት ቀጥታ ወደ ውጪ በመሆኑ ሶሳይቲው ችግር ያጋጥመዋል ብዬ አስባለሁ። ምክንያቱም ከዚህ ኢንቨስትመንት ትርፋማ አይደለም ብዬ ስለማስብ እንደ አንድ ህብረተሰብ ከዚህ ኢንቨስትመንት የራሱ የሆነ ትርፍ ማግኘት አለበት ብዬ አምናለሁ። ያው እንደሚታወቀው የኢትዮጵያ መንግስት ደግሞ የሚፈቅደው ባብ ማለት ይቻላል የተለያዩ ካሽ ክሮፖችን ኢንቨስተሮች እንዲያመርቱ ነው። ያም ደግሞ ለሶሳይቲው ትልቅ ተጽዕኖ አለው ብዬ አምናለው በራሴ አመለካከት። ምክንያቱም ምንም እንኳን ካሽ ክሮፖች ተሽጠው ፎሪን ከረንሲ ቢያመጡም፣ ነገር ግን እኛ እንደሚታወቀው ፉድ ኢን ሰኪሪ ሆኑ ህዝቦች ነን። ስለዚህ ሞር መንግስት ይሄንን ፖሊሲውን ቀይሮ ለምሳሌ ሴሪያል ክሮፕስን እንዲያመርቱ ቢያደርግ፣ እንደ ሜይዝ፣ እንደ ጤፍ፣ እንደ ተለያዩ አይነት ክሮፖችን ኢንቨስተሮች እንዲያመርቱና በሎካል ገበያው ላይ እንዲሰማሩ ቢያደርግ ህዝቡም ከኢንቨስትመንቱ ተጠቃሚ ይሆናል ብዬ አምናለሁ። መንግስትም መቅደም ያለበት የህብረተሰቡ ፉድ ሴኪዩሪቲ ነውና፣ ፎሬን ከረንሲውም እንኳን ቢቀር እዛ ያለውን የምግብ አቅርቦትና ፍላጎት ካጣጠመ ትልቅ ነገር ነው ብዬ አስባለሁ። ወይዘሮ አዜብ የኢትዮጵያ መንግስት የእርሻ መሬት ለባለወረቶች ሲሰጥ የአካባቢው ነዋሪዎችን ፈቃድ ሊያገኝ ይገባል ባይ ናቸው። ጥልቅ የምርታማነት ጥናት ሊደረግ ያሻል የሚሉት ባለሙያዋ በእርሻ ስራ ላይ የኬሚካልና የውሃ አጠቃቀምም ትኩረት እንደሚያሻው ተናግረዋል። አንድን መሬት መንግስት ለመስጠት ሲፈልግ ሶሳይቲው በፈቃደኝነት አምኖበት ተስማምቶ መሆን አለበት። ከዛ ሲቀጥል ደግሞ ኢንቫይሮንሜንታል ኢምፓክት አሰስመንት መደረግ አለበት። እንዳነጋገርኳቸውም ከሆነ ኢንቨስተሮቹን መሬት ሲሰጥ የመሬት ምርታማነት ወይም ላንድ ሲታቢሊቲ ስተዲ ይደረጋል። ነገር ግን ጥልቅ አይደለም። በኤክስፐርቶች መደረግ አለበት። መንግስት ይሄንን በጣም መስራት አለበት። ኢንቨስተሮቹም ይሄን ነገር ማጥናት አለባቸው። ያ ካልሆነ የሚያመርቱት ምርትም ብዙ አይሆንም። ሁለት ደግሞ የአንድ መሬት የራሱ የሆነ የሚያመርተው ክሮፕ አለ። ራሱ ጥናት አለው። ያ ጥናት ተጠንቶ በስነ ስርዓት መሰራት አለበት። አድማጮቻችን የዛሬው የከኢኮኖሚው አለም መሰናዶ ጥናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።